የአሜሪካ ድምጽ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ህዳር 20 ይቅርታ ህዳር 15 2015 ዓ ም ዝግጅታችን ጀመረ። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳ ውስጥ ተፈጽሟል ስለተባለ ግድያ አጠር ያለ ዘገባ አለን። ከዛው ጋር በተያያዘ ደግሞ የብሔር ጥቃቶችን ወይም ደግሞ የብሔር ግጭቶችን በተመለከተ ከዚህ ቀደም በሀገራቸው የነበረ ልምድ እንዲያካፍሉን በቺካጎ ዩኒቨርሲቲ መምህርና በምስራቅ አፍሪካ የተካሄዱ የብሔር ግጭቶችን ያጠኑትን ፕሮፌሰር አታናንስ ጋሁን ግን ይዘናቸዋል። ሰፋ ያለ ማብራሪያ ይሰጡናል። ሌሎች በርከት ያሉ ቅንብሮችም ለምሽቱ ይዘናል። ዛሬ በዩናይትድ ስቴትስ የምስጋና በዓል ወይም ታንክስጊቪንግ የሚከበርበት ነው። የፌዴራል በዓል በመሆኑ ስራ ስክ ነው። እሱን በተመለከተ የዛሬውን በዓል አከባበር በተመለከተ ከሌላ ሀገር ወደ ዩናይትድ ስቴትስ መኖሪያቸውን ያደረጉ ሌሎች ዜጎችና እና እንዲሁም ኢትዮጵያውያን በዓሉን እንዴት ያከብሩታል የሚሉ ዝግጅቶችም አሉን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጤና ይስጥልኝ፣ እንደምናመሻቸው የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። በተጨማሪም አበባየው ገበያው የዌብና ማህበራዊ ገጽ ፕሮዲሰራችን ናት። ግርማ ደገፋውና ሲሳይ አሸናፊ ምስልና ድምፅን በማቀናበር ለራዲዮ በቴሌቪዥን የሚሆኑ ዝግጅቶችን በማሰናዳት አብረውናሉ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ እንጠይቃችኋለን። ዝግጅቶቻችንን ከዚህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ በቀጥታ እናስተላልፍላችኋለን። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ። ጤና ስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ከምሽቱ ዜና ጋር እንግደ ወልዴ ነኝ። በማላዊ ከጅምላ መቃብር ጋር በተያያዘ የቀድሞው ፕሬዝዳንት ፒተር ሙታሪካ የእንጀራ ልጅ የሆኑት ታዲኪራ ማፍቡብዛ በፖሊስ ቁጥጥር ስር መዋላቸው ታውቋል። በአንድ ጫካ ውስጥ የተገኘው የጅምላ መቃብር ወደ ደቡብ አፍሪካ ያመሩ የነበሩ ኢትዮጵያውያን ሳይሆኑ አይቀሩም ሲል ፖሊስ በወቅቱ አስታውቆ ነበር። ፖሊስ እንደሚለው ግለሰቡ በቁጥጥር ስር ያሉት ከጅምላ መቃብሩ ጋር በተያያዘ በሚያደርጉት ምርመራ ነው። ታዲኪራ ራሳቸውን ለፖሊስ ትናንት ረቡዕ አስረክበዋል ተብሏል። አንዳንድ የአገሪቱ መገናኛ ብዙኃን ኢትዮጵያዊ ፍልሰተኞቹን ወደ ደቡብ አፍሪካ በማጓጓዝ የተጠረጠረ መኪና ፖሊስ መያዙን በመዘገብ ላይ ናቸው። ፖሊስ ባደረገው የቅድሚያ ምርመሪያ ከሟቾቹ ላይ ኢትዮጵያዊ የመጓጓዣ ሰነድ እንዲሁም የኢትዮጵያ የስልክ ሲም ካርድ ማግኘቱን በወቅቱ አስታውቆ ነበር። ሁለት የተባበሩት መንግሥታት ድርጅት ረድኤት ወኪሎች በአፋርና በትግራይ የሚያደርጉትን እርዳታ መቀጠላቸውን ዛሬ አስታውቀዋል። የዓለም የምግብ ፕሮግራም በመቶ ሺህ የሚቆጠሩ ሰዎችን በአፋር እየረዳ መሆኑን ሲያስታውቅ፣ የዓለም አቀፉ የስደተኞች ድርጅት በበኩሉ በትግራይ ነፍስ አድን እርዳታ በማከናወን ላይ መሆኑን ተናግሯል። ከድርጅቱ የኢትዮጵያ ኃላፊ የቪዲዮ መልእክት ጋር በትዊተር መግለጫውን ያስተላለፈው የመንግስታቱ ድርጅት የምግብ ፕሮግራም በአፋር ክልል እጅግ ለችግር የተጋለጡ ያላቸውን ኢትዮጵያውያን በመርዳት ላይ መሆኑን አስታውቆ 650ሺህ ለሚሆኑት አጠቃላይ እርዳታ፣ 110ሺህ ለሚሆኑት የተመጣጣኝ ምግብ እንዲሁም 96000 ለሚሆኑ ህፃናት ደግሞ በትምህርት ቤት ምገባ ፕሮግራም እያደረገ መሆኑን በዝርዝር አስታውቋል። በኢትዮጵያ የድርጅቱ ኃላፊ የሆኑት ክላውድ ጂቢዳር በቪዲዮ መልእክታቸው እንዳሉት ማህበረሰቡ ከትልቅ ችግር ጋር መጋፈጡንና በተለይ እጅግ ሞቃት በሆነው አፋር ውስጥ የውሃ ችግር ዋነኛ መሆኑን ጠቅሰዋል። መንግስትም ሆነ አጋር ወገኖች ዋናው ማድረግ ያለባቸው ከማህበረሰቡ ጋር ተቀራርቦ መነጋገር ነው ሲሉ ተደምጠዋል ኃላፊው የተመድ የስደተኞች ድርጅት በበኩሉ በትግራይ የሚያደርገውን የሕይወት አድን ፕሮግራም እንዲሁም ምግብ ነክ ያልሆኑ አስፈላጊ እርዳታዎችን ሽሬ ውስጥ በሚገኙ ስድስት ጣቢያዎች መቀጠሉን አስታውቋል። ድርጅቱ በትዊተር ባወጣው መግለጫ እንዳለው በሰሜን ኢትዮጵያ የሚያደርገውን እርዳታ በመቀጠል ፕሮግራሙን ከፍ ለማድረግና ለማስፋፋት ቁርጠኛ መሆኑን አስታውቋል። በሰሜን ኢትዮጵያ ለሁለት ዓመታት ሲካሄድ የቆየው ጦርነት በአፋር፣ አማራ እና ትግራይ በሚሊዮን የሚቆጠሩ ሰዎችን የምግብ ተመጽዋች አድርጓል። በርካቶችም ከመኖሪያቸው ተፈናቅለዋል። በዓለም አቀፍ ኃይሎች የሚደገፈው ጦራ በታችኛው ሸበሌ ክልል ባደረገው ዘመቻ 49 የአልሻባብ ተዋጊዎችን መግደሉን ሶማሊያ ዛሬ አስታውቃለች። የቪኦኤው መሐመድ ዳይሴን ከሞቃዲሹ ና። የሶማሊያ ማስታወቂያ ሚኒስቴር ትናንት ማምሻውን ባወጣው መግለጫ ወታደራዊ ዘመቻው የተካሄደው ቡሎ ማዲኖ በተሰኘው በታችኛው ሸበሌ ክልል በሚገኝ መንደር ውስጥ ነው። ቪኦኤ መንግሥት ገደልኩ የሚለውን የማቾች ቁጥር ማረጋገጥ ባይችልም በአካባቢው ያሉ ነዋሪዎች ግን ፍንዳታ መስማታቸውን ተናግረዋል። በሐዋሪጅ አልሻባብ ላይ አነጣጥሮ የተወሰደው ጥቃት ወታደራዊ መጓጓዣዎችንና ትጥቆችን አውድሟል ሲል የማስታወቂያ ሚኒስትሩ መግለጫ አውስቷል። መንግሥት እንደሚለው አክራሪ ተዋጊዎቹ የተመቱት የሶማሊያን ሕዝብ ለማጥቃት በተዘጋጁበት ወቅት ተዋጊዎቹ ተመተዋል ብሏል። የመንግሥት መግለጫው መግለጫው በተጨማሪም የአየር ድብደባ መካሄዱን ጠቅሶ የትኛው አገር በአየር ጥቃቱ እንደተሳተፈ ግን ሳያሳውቅ ቀርቷል። ጥቃቱ የመጣው ፕሬዚደንት ሐሰን ሼክ መሐመድ ሂራን እና ጋልጋዱድ የተባሉትን የግንባር ከተሞች በጎበኙ ከጥቂት ቀናት በኋላ ነው። አልሻባብ ሼህ መሐመድ ፕሬዚደንት ሆነው ከተመረጡ በኋላ ጥቃቱን አጠናክሮ ቀጥሏል። ፕሬዚደንቱም በቡድኑ ላይ አጠቃላይ ጦርነት አውጀዋል። ከቡድኑ ጥቃት በቅርቡ ከሚጠቀሱት ወደ ኢትዮጵያ በመግባት የፈጸመውና በመቶ የሚቆጠሩ ተዋጊዎቹ አልቀውበታል የተባለው እንዲሁም በሁለት መኪና በተጠመዱ ቦምቦች በሞቃዲሹ 120 ሰዎችን የገደለበት ይገኙበታል። አድማጮቹ፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአልጄሪያ የሚገኝ ፍርድ ቤት 49 ሰዎች ላይ ዛሬ የሞት ቅጣት አስተላልፈዋል። ተከሳሾቹ ለዚህ የበቁት ባለፈው ነሐሴ የተከሰተውን የዱር እሳት በሐሰት ለኩሷል በሚል አንድን ወጣት በአሰቃቂ ሁኔታ በመግደላቸው ነው። ፍርድ ቤቱ በተጨማሪም ሌሎች 28 ተከሳሾች ላይ ከሁለት ዓመት እስከ አስር ዓመት ካለ አመክሮ የሚፈጸም የእስር ቅጣት አስተላልፏል። ሰሜናዊቷ የአፍሪካ ሀገር በእንደ አውሮፓን አቆጣጠር 1993 ዓ ምት የመጨረሻውን የሞት ቅጣት ተፈጻሚ ካደረገች በኋላ ከዛ ወዲህ ተግባራዊ እንዳይሆን አግዳለች። ጥፋተኛ የተባሉት ግለሰቦች የ38 ዓመቱን ወጣት ጃሜል ቤን ኢስማኤል ቀጥቅጠው ከገደሉ በኋላ በድኑን በእሳት አቃጥለዋል። የሥነ ጥበብ ባለሙያ የሆነው ጃሜል ቲዚ ኡዙ ወደ ተባለው ክልል ያቀናው በተቃራኒው እሳቱን ለማጥፋት የሚካሄደውን ጥረት ለማገዝ እንደ በጎ አድራጊ እንደነበር ታውቋል። የዱር እሳቱን በመጫር መጠርጠሩን በማወቁ ግን ወደ ፖሊስ ጣቢያ በመሄድ ሪፖርት አድርጓል። ከዛም በጅምላ ተጨፍጭፎ በድኑ በእሳት ጋይቷል። የዱር እሳቱ የዘጠና ሰዎች ሕይወት መቅጠፉ ታውቋል። የልጃቸው ሕይወት በዘግናኝ ሁኔታ ቢጠፋም አባቱ ኑርዲን ቤን እስማኤል አልጄሪያውያን እንዲረጋጉና ወንድማማችነትን እንዲያሳዩ ጥሪ በማድረጋቸው አድናቆትን አትርፈዋል። የዱር እሳቱ የተነሳው በወቅቱ በነበረው ከፍተኛ ሙቀት ምክንያት ነው ተብሏል። ባለሥልጣናት ግን በእሳት ወንጀል ፈጻሚዎችንና ሌሎች ወንጀለኞችን እንደሚጠረጥሩ የኤኤፍፒ ዘገባ አመልክቷል። በቅርቡ ከሊቢያ የተነሳውና በሜዲትሬኒያን ባህር ላይ ከመስመጥ የዳነው ነው የወላለቀ ጀልባ 483 ሰዎችን ጭኖ እንደነበር የግሪክ ባለሥልጣናት ዛሬ አስታውቀዋል። በአደገኛ ማዕበል ውስጥ ሆኖ መቅዘፍ ያልቻለውን ጀልባ የባህር ላይ ድንበር ጠባቂዎች ጎትተው ወደ ዳር ሲያወጡት 25 ሜትር በሚሆነው ጀልባ ላይ 336 ወንዶች፣ 10 ሴቶችና 128 ሴትና ወንድ ልጆች ተጨናንቀው ተሳፍረውበት እንደነበር ታውቋል። እንደ አሶሴትድ ፕሬስ ዘገባ በደቡብ ግሪክ በምትገኘው ክሪት ደሴት አቅራቢያ ሲቀዝፉ የድረሱልን ጥሪ በማስተላለፋቸው ከመስመጥ ሊተርፉ ችለዋል። የግሪክ የስደተኞች ሚኒስትር የሆኑት ኖቲስ ሚታራቺ ፍልሰተኞቹ ወደ አውሮፓ ህብረት ሀገራት እንዲዛወሩ በመጠየቅ ለኮሚሽኑ ማክሰኞ ዕለት ደብዳቤ ጽፈዋል። በመጨረሻ አድማጮች በደቡብ አፍሪካ ወንጀሎች መበረከታቸውን ተከትሎ በገና በዓል አስር ሺህ አዳዲስ ፖሊሶችን በጎዳና ላይ እንደሚያሰማራ የደቡብ አፍሪካ ፖሊስ አስታውቋል። በደቡብ አፍሪካ ግድያ በ14 በመቶ የመኪና ስርቆት 24 በመቶ እንዲሁም አፈናዎች በእጥፍ መጨመራቸው ተነግሯል። በሐምሌና በመስከረም ባሉት ሶስት ወራት ጊዜ ውስጥ ብቻ 1000 የሚጠጉ ሴቶችን ጨምሮ 7000 ሰዎች መገደላቸውንና 10000 ሴቶች መደፈራቸውን ፖሊስ አመልክቷል። የሚወጡ የወንጀል መረጃዎች ሁሉ የሚያመለክቱት በደቡብ አፍሪካ የወንጀል ጥቃቶች መበረከታቸውን እንደሆነም የደቡብ አፍሪካ ፖሊስ ሚኒስትር ቤኪ ሴሊ ገልጸዋል። ሚኒስትሩ አክለውም የአስር ሺህ ተጨማሪ ፖሊሶች መመደብ በገና በዓልና ከዚያም ጊዜ በኋላ ላሉት ጊዜያት ለውጥ የሚያመጣ መሆኑን በመግለጽ ለዜጎቻቸው ተስፋ ሰጥተዋል። ይሁን እንጂ የወንጀል ተንታኞች ከአስር ዓመታት በፊት አንስቶ እየጨመረ የመጣው የግድያ ወንጀል እየጨመረ ሲሆን የሚጨምርበትም መጠን አስከፊ የሆነ መምጣቱን ገልጸዋል። እንደ አውሮፓያን አቆጣጠር ከ2012 ዓ.ም አንስቶ እስካለፈው ዓመት ድረስ የፖሊስ የግድያ ወንጀሎችን የመቋቋም አቅም በ50 በመቶ መቀነሱን ባለሙያዎቹ ተናግረዋል። አድማጮች፣ ለምሽቱ የያዝነው ዜና በዚሁ ተፈጽሟል። ከቀሪ ፕሮግራሞቻችን ጋር አብራችን ልትቆዩ ጋብዛለሁ። መልካም ምሽት። እንግዲ ወልድን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ህዳር 15 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሃሪክ ዳት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሃሪክ የፌስቡክ ገጻችን ላይ መከታተል ትችላላችሁ። አሁን ለዕለቱ ወደያዝ ነው ቀዳሚ ዘገባ እንለፍ። በኦሮሚያ ክልል ምስራቅ ወለጋ ዞን ኪራሙ ወረዳ ውስጥ ታጣቂዎች ባለፈው አርብ ጥቃት አድርሰው ሰላማዊ ሰዎችና የመንግስት የጸጥታ አስከባሪዎችን ገድለዋል ሲሉ ነዋሪዎች እንደሆኑ የገለጹ ሰዎች ለአሜሪካ ድምጽ ተናግረዋል። ዘገባው የናኮር መልካ ነው፣ እንደሚከተለው ይቀርባል። ቃላቸውን ለቪኦኤ የሰጡ እማኞች መሆናቸውን የጠቆሙ ነዋሪዎች ለተፈጸሙት ግድያዎች በአንድ ወገን የአማራ ጽንፈኞች የሚሏቸውን ታጣቂዎች ሲወነጅሉ በሌላ ደግሞ የኦሮሚያ ልዩ ኃይል አባላትና ሸኔ ሲሉ የጠሯቸው ታጣቂዎች ብዙ ሲቪሎች መግደላቸውን ገልጸዋል። በተመሳሳይ ዜና ሆሮ ጉድሮ ወለጋ ዞን ጃደጋ ጃርቴ ዲቦ ከተማ ውስጥም ባለፈው ሳምንት የአማራ ጽንፈኞች ናቸው ያሏቸው ታጣቂዎች ብዙ ሰው ገለዋል፣ ቤትና ንብረት አቃጥለዋል ሲሉ ከአካባቢው ተፈናቅለው ሻምቡ ከተማ እንደሚገኙ የተናገሩ ግለሰብ በስልክ በሰጡት ቃል አመልክተዋል። በሌላ በኩል ጽንፈኞችና ፋኖ የሚሉት ጥቃት ሲፈጸምበት ራሱን የሚከላከለውን ነዋሪ ነው ያሉ፣ ተፈናቅለው ሀሮ ውስጥ እንዳሉ የጠቆሙ አንድ የኪረሙ ነዋሪ ውጥረቶችን በሽምግልና ለማርገብና እርቅ ለማውረድ የተጀመረ ጥረትም ድንገት በተነሳ ሁከት መስተጓጎሉን ገልጸዋል። አንዳንድ የአካባቢው የጤና ባለስልጣናት የቆሰሉ ሰዎች ለሕክምና ወደ እነርሱ ሄደው እንደነበረ ቢያረጋግጡም አስከሬኖች እንዳደረሷቸውና ተገደሉ ስለተባሉ ሰዎች የተጨበጠ መረጃ እንደሌላቸው ተናግረዋል። የኦሮሞም የአማራም ተወላጆች ከኪረሙ ተፈናቅለው በተለያዩ አካባቢዎች ችግር ውስጥ እንደሚገኙና በአካባቢው በቂ የመንግስት ጸጥታ አስከባሪዎች እንደሌሉ ለቪኦኤ ገልጸዋል። ባለስልጣናቱ ሸኔ የሚሏቸው የኦሮሞ ነጻነት ጦር ቃል አቀባይ ኦዳ ተርቢል ለቪኦኤ በሰጡት ቃል በአካባቢው ንጹሐን ዜጎችን ለመግደል በሚንቀሳቀስ ኃይል ላይ እርምጃ ወስደናል ብለዋል። ይሁን እንጂ ታጣቂዎቻቸው ሰላማዊ ሲቪሎች ላይ ግድያ አለመፈጸማቸውን ተናግረዋል። ከወረዳዎቹ አንስቶ እስከ ዞን ያሉ የአስተዳደርና የጸጥታ ባለስልጣናትን በየእጅ ስልኮቻቸው ላይ በቀጥታ እየደወልን ለማግኘትና ሁኔታዎቹን ለማጣራት ምላሾቻቸውንም ለማካተት ለቀናት ያደረግናቸው ጥረቶች አልተሳኩም። የኢትዮጵያ ሰብዓዊ መብቶች ኮሚሽን ደግሞ አሁን ካለው የጸጥታ ሁኔታ አንጻር ወደ ስፍራው መሄድ ባለመቻላችን በርቀት መረጃ እያሰባሰብን ነው የሚል ምላሽ ለቪኦኤ ሰጥቶ መረጃው ተሰብስቦ ሳያልቅ ምንም መናገር አንችልም ብለዋል። የኢትዮጵያ ሰብዓዊ መብቶች ጉባኤ በጉዳዩ ላይ የደረሰው ሪፖርት ወይም የሚያውቀው ዝርዝር እንዳለ ለመጠየቅ ጥረት አድርገናል። ዳይሬክተሩ ስልክ አላነሱም፣ ለአጭር የጽሑፍ መልእክታችንም መልስ አልሰጡም። ምዕራብ ኦሮሚያ ውስጥ ላለፉት አራት ዓመታት በሸማቂዎችና መንግስት ኃይሎች መካከል የተካሄዱ ግጭቶች የአካባቢውን ነዋሪዎች የሰላም እጦትና የደህንነት ስጋት ውስጥ መጣላቸውንና ቁጥሩ የበዛ ሰላማዊ ዜጋ መገደሉን በመቶ ሺዎች የሚቆጠር ሰው መፈናቀሉን ስንዘግብ የቆየን ሲሆን የኢትዮጵያ ሰብዓዊ መብቶች ኮሚሽንም በተለያዩ ጊዜዎች ባወጣቸው መግለጫዎች ምዕራብ ኦሮሚያ ውስጥ ያለው የጸጥታ ችግር ትኩረት እንዲሰጠው በተደጋጋሚ ማሳሰቡ ይታወሳል። ዘጋቢዎቻችን ሁኔታዎችን በንቃት እየተከታተሉ ነው። ከተጎጂዎች፣ ከተፈናቃዮች፣ ከእማኞች፣ በሁሉም ደረጃዎች ካሉ ባለስልጣናት፣ ከተንታኞች፣ ተሟጋቾች እና ከሁሉም ወገኖች ከሌሎችም ያገኘናቸውን እና የምናገኛቸውን መረጃዎችና ቃሎች ዘርዘር ባሉ ዘገባዎች እየያዝን እንመለሳለን። ለአሜሪካ ድምፅ ናኮር መልካ ካምቦ። በሌላ በኩል በሰሜን ኢትዮጵያ ለሁለት ዓመታት ሲካሄድ የቆየውን ግጭት ለማስቆም በኢትዮጵያ መንግስትና በህወሀት መካከል የሰላም ስምምነት ቢደረግም በተለያዩ የኢትዮጵያ አካባቢዎች የሚካሄዱ ብሔር ተኮር ግጭቶች እና ጥቃቶች ግን አሁንም እንደቀጠሉ ናቸው። እነዚህ ግጭቶች በዘላቂነት እንዴት ማስቆም ይቻላል? በተመሳሳይ ሁኔታ ውስጥ ያለፉ ሀገራት ተሞክሮስ ምን ይመስላል? ተከታዩ ይህንን ጥያቄ እንዲመልሱ የጋበዝ ናቸው እንግዳ ናቸው፣ በቺካጎ ዩኒቨርሲቲ መምህርና በምስራቅ አፍሪካ የተካሄዱ የብሔር ግጭቶችን ያጠኑት ፕሮፌሰር ኢታናስ ጋህንጉን ስመኝሽ የቆየ አነጋግራቸዋለች። የብሔር ግጭቶችን የሚያነሳሱ ምክንያቶች ምን እንደሆኑ ከሚያብራሩበት ይጀምራሉ። ዛሬ ላይ የሚታዩ አንዳንድ ችግሮች ምናልባት ለብዙ ዓመታት በሀገሪቱ በተፈጠሩ ሁኔታዎች ምክንያት ሲንከባለሉ የመጡ ናቸው። ለምሳሌ ኔቶሎጂ ያደኩት ብሩንዲ ነው። እንደ አውሮፓውያኑ አቆጣጠር በ19ኛዎቹ ቤልጅየም ብሩንዲን ሲያስተዳደር የማኅበረሰቡን ያኗኗር ይዘት ለዋውጥ አንድ የተወሰነ ቡድን ሥልጣን ላይ እንዲቀመጥ አድርገዋል። ያ ማኅበረሰብን ብዙ ነገር በመቀያየሩ ሀገሪቱ ነጻነቷን በምታገኝበት ጊዜ የብሩንዲ ሕዝብና ብሔር ብሔረሰቦች እንደተከፋፈሉ ነበሩ። ይህ ሰው ሰራሽ መከፋፈል ነው። ምክንያቱም ብሩንዲያውያን ለዓመታት የፈለጉትና የተመኙት ይህንን አልነበረም። ከዚያ በኋላ ሁኔታውን መቀልበስ ለብዙ ዓመታት አስቸጋሪ ሆነ። መጀመሪያ በፍትሐዊነት መመልከትና ለዓመታት በነበረው ሁኔታ ሰዎች መጎዳታቸውን መቀበል ያስፈልግ ነበረ። ሌላው የኢኮኖሚ ዋስትና ነው። አንድ ቡድን የኢኮኖሚ ተጠቃሚ ሆኖ ሌላው ተጠቃሚ ሳይሆን ሲቀር ፍትሐዊነት አይኖርም። ስለዚህ ያንንም መመልከትና ምናልባትም ከዚህ ኢፍትሐዊነት የሚጠቀሙ ፖለቲከኞች እንዳሉ ማስተዋል ያስፈልጋል ምክንያቱም ሥልጣናቸውን ላለማጣትና የሚፈልጉትን ሁሉ ለማድረግ ድሃው ሕብረተሰብ ይጠቀማሉ። ኢኮኖሚክ ኢንኢኳሊቲስ እዚህ ጋር ሁለት ነጥቦችን አንስተዋል፣ የኢኮኖሚ አለመመጣጠንና ታሪካዊ ቅሬታዎችን። እንደነዚህ አይነት ትርክቶች ማህበረሰብን በብሔርና በማንነት ዙሪያ ለማነሳሳት ጥቅም ላይ ይውላሉ። ይሄ ማህበረሰቡን አስተሳስሮ በሚያኖራቸው ጉዳዮች ላይ የሚያመጣው ጉዳት ምንድን ነው? በኢትዮጵያም ሆነ በሌላ ሀገር የማህበረሰብ ትስስር ያናግዳል። ለምሳሌ በብሩንዲ በነበረው ግጭት ሰዎች ወደ ታንዛኒያ፣ ዩጋንዳ፣ ኮንጎና ኬንያ ተሰደዱ። እነዚህ ሰዎች ያላቸውን ጥለው ነው የተሰደዱት። ማንነታቸውን ያጡት፣ የሄዱበትን ማህበረሰብ አኗኗር ያደፈርሳሉ። በዋናነት ግን ሀገሪቱ የተማረ ሰው ኃይሏን ታጣለች። አለመታደል ሆኖ በአመፅ ጊዜ ፖለቲከኞችና በሥልጣን ላይ ያሉ ሰዎች መጠቀሚያ የሚያደርጉት ወጣቶችን ነው። ያልተማሩ ወይንም ሌላ አማራጭ የሌላቸውን ወጣቶች የገንዘብና የጥቅማ ጥቅም ቃል በመግባት የመከፋፈል ስራ እንዲሰሩላቸው ያደርጓቸዋል። ስለዚህ አሁን ተመልሶ የፍትሃዊነት የኢኮኖሚ ያለመመጣጠንና አንዱን ቡድን ብቻ ተጠቃሚ የሚያደርግ የፖለቲካ ስርዓት ነው ተመልሶ የሚመጣው። ስለዚህ ላለፉት ዓመታት በዚህ የተጎዳ ህብረተሰብ እንዳለ ካልተቀበልን ወደ መፍትሄ መሄድ አይቻልም። መጀመሪያ የተጎዳ ማህበረሰብ እንዳለ ዕውቅና ልንሰጠው ይገባል። ስለዚህ እንዳሉት የመጀመሪያው እርምጃ በተለያዩ ስርዓቶች የተጎዳ ማህበረሰብ መኖሩን እውቅና መስጠት ነው። ብሔር ተኮር ግጭቶችንና ጥቃቶችን ለማስቆም ሌላው መፍትሄ ምንድን ነው? በተለይ በብሔር የተደራጁ ታጣቂዎች ሲኖሩ ልዩነቱን በምን መፍታት ይቻላል? የታጠቁ ወጣቶችን በቀላሉ ጠመንጃችሁን ጣሉ ማለት ቀላል አይደለም። ማን ያስታጠቃቸው፣ ለምንድን የታጠቁት የሚለውን መጠየቅ ያስፈልጋል። ትጥቅን እንስፈታ፣ በምትኩ ምን አገኛለሁ ብለውም ይጠይቃሉ። ስለዚህ በጠረጴዛ ዙሪያ ቁጭ ብለው መነጋገር ያስፈልጋል። እነዚህ ሰዎች ሕይወታቸውን ነው አሳልፎ የሰጡት። ላለፉት አምስት የሚሆን አስርት ዓመታት ሲዋጉ ነበረ። ምናልባት እኮ የሚያርሱት እርሻ ነበራቸው። ትምህርታቸውን አቋርጠዋል። ስራቸውን ትተዋል። እና አብዛኞቹ ወደዛ መመለስ ይፈልጋሉ። ስለዚህ የሚፈልጉትን የሚያገኙበት ምን አማራጮች አሉ የሚለውን ቁጭ ብሎ መነጋገር ያስፈልጋል። እነዚህ ተዋጊዎች ሌላ አማራጭ በማጣት እንደሚዋጉ ማስተዋል ያስፈልጋል። ስለዚህ ሊለወጡበት የሚችሉባቸውን ሁኔታዎች በድርድሩ ሊፈጠሩ ይገባል። እንዲዋጉ የሚያደርጓቸውን መሪዎች አግኝቶ ንግግሮችን ፈጥሮ መደራደር ካልተቻለ ችግሩ አይፈታም። ስለዚህ ይሄ ሊፈታ የሚችለው በጠረጴዛ ዙሪያ ቁጭ ብለው ከተነጋገሩ ብቻ ነው። ነው የሚሉት መሪዎች ቁጭ ብለው መደራደር አለባቸው። ሰዎች ያንን ነው ማየት የሚፈልጉት። ከዛ ጎን ለጎን ግን በርካታ የአፍሪካ ሀገራት ሩዋንዳን፣ ብሩንዲን፣ ኢትዮጵያን ጨምሮ የሚዋጉባቸው መሳሪያዎች ከውጭ ነው የሚመጡት። እነዚህ አካላት ግጭቶች እንዲቆሙ አይፈልጉም። ስለዚህ ያ እንዲቆም ዓለም አቀፍ ግፊቶችም ያስፈልጋሉ። ቀደም ብለው እንደጠቀሱት ብሩንዲና ሩዋንዳን የመሳሰሉ ሀገራት በተለይ ብሔርን ማንነትን መሰረት ባደረጉ ግጭቶች ውስጥ አልፈው ሰላም ማውረድ ችለዋል እና እንደ ኢትዮጵያ ያሉ ሌሎች ሀገራት ከዚህ ምን ይማራሉ? ብሩንዲን the country recognized እንደምሳሌ እንውሰድና መጀመሪያ ሀገሪቱ ውስጥ ያለው የብሔር ግጭትና የብሔር መከፋፈል የመጣው ስልጣንና መብት ለአንድ ቡድን ብቻ ተሰጠው በመቆየቱ መሆኑን እውቅና ተሰጠው። ከዛ አሩሻ ላይ በተደረገው ድርድር የጦር ሰራዊቱ መሆን አስተዳደሩ 50 ከመቶ በሌላ አነጋገር መጀመሪያ ልዩነት እንደነበረ ከዚህ ለምሳሌ የጦር አመራር ወይም ስልጣን ላይ ያለው መንግስት የአንድን ብሔር አስር ከመቶ ብቻ ሊያሳትፍ እንደማይችል ስምምነት ላይ ተደረሰ። ያ ሁኔታ እውቅና ካገኘ በኋላ ያ ሊፈጽም የሚችልበት ሰዎች በትክክል ሊወከሉበት የሚችልበትን ሁኔታ የሚያረጋግጥ አሰራርም ተቀምጧል። እዚህ ላይ የብሔር ውክልና ብቻ አይደለም የሚታየው ኢኮኖሚያዊውና ማህበረሰባዊ መቻቻሎችንም የሚያረጋግጥ ስርዓት መኖር አለበት። እንግዲህ እነዚህን የዘረዘሯቸውን ሁኔታዎች ለማለፍ ታዲያ የመንግስት የሲቪክ ተቋማት ወይም ዓለም አቀፍ ማህበረሰቡ ምን ሚና ሊኖረው ይገባል? መጀመሪያ ሀገር ለመምራት ወን ያላቸው ሰዎች ይኖራሉ። ነገር ግን እነዚህ ሰዎች ወይንም አመራሩን ማህበረሰቡን ተጠቃሚ የሚያደርግ መርሃ ግብር አላችሁ ወይ ወይንም ደግሞ ለማህበረሰቡ ምን ለመስራት አስባቸዋል ብሎ ተጠያቂ የሚያደርጋቸው ሲቪክ ማህበረሰብ ያስፈልጋል። ማህበረሰቡን ወደ ብሔራዊ ውይይት ወይም እርቅ የሚወስድ ፕሮጀክት ማለት ነው። ብሔራዊ ግን ደግሞ በአንድ ሀገር ውስጥ ሰላም ማስፈን የሚቻለው የኢኮኖሚ መረጋጋት ሲኖር ነው። ቅድም እንዳልኩት አብዛኞቹ ወደ ውጊያው የሚገቡ ወጣቶች ትምህርት አላገኙም። ስለዚህ በቀላሉ ይበዘበዛሉ። አብዛኞቹ ተዋጊዎች ተመልሰው የሚሄዱበት ቦታ ላይኖራቸው ይችላል፣ ምክንያቱም መንደሮቻቸው ሙሉ በሙሉ ወድመዋል። ስለዚህ ምን አይነት ኢኮኖሚያዊ መፍትሄ ያስፈልጋል የሚለው መታሰብ አለበት። ትምህርት ቤቶች መገንባት አለባቸው። የጤና ችግሮቻቸው የሚፈቱባቸው ተቋማት ያስፈልጋሉ። ሌላው እነዚህ ተዋጊዎች የጦር መሳሪያ ለመግዛት ሀገሪቱ ውስጥ ያለውን ማዕድን የሚሆን ሌላ ምርት በህገ ወጥ መንገድ ጥቁር ገበያ ላይ ይሸጣሉ። ስለዚህ ሌላ የገቢ ምንጭ እስካልተፈጠረላቸው ወይንም ተስፋ እስካላገኙ ድረስ ያንን ማድረግ ይቀጥላሉ። አንድን ያልተማረ ሰው ጠላትህ ነው ተብሎ ሲነገረው የቆየውን አካል ጠላት አይደለም ብሎ ለማሳመን ቀላል አይደለም። ምክንያቱም ለምንድን ነው ጠላት የሆነው ብሎ አይጠይቅም፣ የተነገረውን ነው የሚቀበለው። ስለዚህ ማህበረሰቡም የሚያስተምሩት መርሃ ግብሮች ያስፈልጉታል። ኢትዮጵያን እንደ ሀገር ስናስብ ምን አይነት እንድትሆን ነው የምንፈልገው? ብሩንዳውያን የሚለው ስያሜ ምንን ያንጸባርቃል? ማንንኛ? የከፋፈሉን ጉዳዮች ምንድን ናቸው? ለማን ነው የሚጠቅሙት? የሚለውን ማየት ያስፈልጋል። ይሄ የአንድ ሀገር ብቻ ጉዳይ አይደለም። በኢትዮጵያ በሩዋንዳ ወይም በብሩንዲ ሰላም ሲጠፋ ወደ ዓለም አቀፍ ማህበረሰቡም ይስፋፋል። ኢትዮጵያ ውስጥ ግጭት ሲፈጠር ወደ ሱዳን፣ ወደ ሶማሊያ ይዛመታል። ስለዚህ መጀመሪያ ችግር መኖሩን አምኖ መቀበል ያስፈልጋል። ከዛ በጠረጴዛ ዙሪያ ቁጭ ብሎ ኢኮኖሚያዊና ማህበረሰባዊ መፍትሄው ምንድን ነው ብሎ መነጋገር ያስፈልጋል። ያ ደግሞ ሁሉንም ማሳታፊ የሚያደርግና አንድ ወገን ብቻ ተጠቃሚ የማይሆንበት የፖለቲካ ስርዓት መፍጠር አለበት። ፕሮፌሰር ጋሁንጉ ጊዜዎትን ሰጥተው ሀሳቡን ስላካፈሉን እናመሰግናለን። እናመሰግናለን እንግዳችንን። በነገራችን ላይ አድማጮች፣ ፕሮፌሰር አታናስ ጋሁንጉ የ በቺካጎ ዩኒቨርሲቲ በምስራቅ አፍሪካ የተካሄዱ ዩኒቨርሲቲ መምህር እና በምስራቅ አፍሪካ የተካሄዱ የብሔር ግጭቶችን ያጠኑ ባለሙያ ናቸው። ሙሉ ሰፋ ያለ ቃለ ምልልስ ነው በዌብሳይታችን እና በማህበራዊ ገጻችን ላይ ታገኙታላችሁ። አሁን ወደ ተከታዩ ዘገባችን ነው የምናልፈው ወደ ወል ወደ አማራ ክልል ነው የምንሄደው። የሰላም ስምምነቱ የተጠፋፉ ቤተሰቦችን የማገናኘት ኃላፊነትን እንዲወጣ ተጠይቋል። ደቡብ አፍሪካ ፕሪቶሪያ ውስጥ የተካሄደው የሰላም ስምምነት። የተጠፋፉ ቤተሰቦችን እንዲገናኙ ለማድረግ በፍጥነት መሰራት እንዳለበት ቤተሰቦቻቸውን ያጡ ነዋሪዎች ገልጸዋል። ስለ ቤተሰቦቻቸው ምንም አይነት መረጃ ሳያገኙ ከሁለት ዓመት በላይ እንደቆየ የተናገሩ አስተያየት ሰጪዎች በዚህም ስነ ልቦናዊ ጫና እንደደረሰባቸውም ገልጸዋል። የኢትዮጵያ ቀይ መስቀል ማህበር በጦርነቱ ከተቀሰቀሰ ወዲህ ከ ሰማንያ ሺህ በላይ የሚሆኑ ቤተሰቦችን በስልክ በጽሁፍ መልእክት ማገናኘቱን ገልጿል። ይህ ስምምነት ማህበሩ የተለያዩ ቤተሰቦችን ለማገናኘትም ሆነ ሌሎች ሰብአዊ የሆኑ ተግባራትን ለማከናወን መደላደልን እንደሚፈጥርለትም የማህበሩ የሰብአዊ ና ዲፕሎማሲ ኮሚኒኬሽን ባለሙያ ዶክተር ሰለሞን አሊ ለአሜሪካ ድምጽ ተናግረዋል። የአማራ ክልል ኮሚኒኬሽን ጉዳዮች ቢሮም የሰላም ስምምነቱ ተግባራዊነት ከተረጋገጠ የተጠፋፉ ቤተሰቦችን የማገናኘት ሂደቱም የዛኑ ያህል አስተማማኝ እንደሚሆን ለአሜሪካ ድምጽ ተናግረዋል። ዘገባው የተጠናቀረው ደሴ በሚገኘው ዘጋቢያችን መስፍን አራጌ ነው፤ እንደሚከተለው ይቀርባል። በወልዲያ ከተማ አሬሮ ተብሎ በሚጠራው አካባቢ የሚኖሩት ባየ ካሴ የአጎታቸው ልጅ የሆኑት አለሙ ደጉ የህወሀት ኃይሎች ነሐሴ 24 2013 ዓ ም ላይ ወልዲያን ከተቆጣጠሩ በኋላ የደረሱበትን እንደማያውቁ ይናገራሉ። አለሙ ደጉ ይባላል። አብረን ነው የምንኖረው እዚህ ወልዲያ ከተማ። እሱ እንደሁም አረብ ሀገር ቆይቶ ወደ አስራ ሰባት ዓመት የሚሆን እንግዲህ ቆይቶ ነው የመጣው። ልጆቹ የተወለዱት ሳውዲ ማለት ነው ጂዳ። ከዛም አስራ ሰባት አመት ኖሮ መጣ፣ ሚስቱንም ልጆቹንም ይዞ። ያው በሰላም ሀገር እየኖርን እያለ የአንስ ሁለት አመት ምናምን አይሆነውም፣ ከዛ መጡ። እየኖርን እያለ እንግዲህ ከምሽቱ አንድ ሰዓት አካባቢ ነው ይሄ ወልዲያን ተቆጣጥሮ በነበረበት ሰዓት ዋት ማለት ነው። አጋጣሚ መጥተው ሰብስበው እንደዚህ ወደ ደጃ ወጡ። ካወጡም በኋላ ያው ፈርተን በጣም በድንጋጤ ውስጥ ነበርን። ወደ ሰባት ስምንት የሚሆኑ ሰዎችን በስም ጠርተው ይዘዋቸው ይሄዱ ማለት ነው። የት እንዳደረሷቸው እስካሁን ድረስ እንግዲህ ከመሀል ተቃዋሚ ወጡ አሉ። ሁለት ሰዎች ነው ሶስት ሰዎች አካባቢ ሌሎች ቤት እንደደረሱም አይታወቅም። ይሄ እኛ ሰፈር ውስጥ የተከሰተው ነው። ሌላ ሰፈርም እንደዚሁ ተከስቶ የጠፉ ሰዎች አሉ ማለት ነው። በተለይ የደረሱበት አልታወቀም የተባሉት ግለሰብ ሕጻን ልጅ ጨምሮ ቤተሰቡ በናፍቆትና በጭንቀት ውስጥ መሆኑን ጠቁመዋል። ልጆቹም ያው ስቃይ ላይ ናቸው። ሁለት አመታቸው ነው እዚህ ሀገር ከመጡ አካባቢ እንኳን ደንብ አለመዱ። እሱም ከፖለቲካ ውስጥ እንኳን ምንም አይነት ግንኙነት የለው ራሱ ያው በትንሽ ገቢ ልጆቹን እያስተዳደራቸው ነበር። አሁን በጣም ችግር ውስጥ እንዳሉ በተለይ በተለይ ደግሞ ወንድ ልጁ ስድስት ዓመት ነው ምናምን የሆነዋል። በጣም የመቀጨጭና በቃ ስለልቦናው ተጎርቶ ትምህርት ቤት ሁለት ቀን ሄዳ፣ ሶስት ቀን ይተኛል ማለት ነው። በቃ ሳር ሳር ነው የሚያክለው አሁን የታለ አባቴ የታለ ምናምን እየተባለ አዲስ አበባ ነው ደሴ ነው ለበዓል ይመጣል ለምናምን እየተባለ ለበዓል ቀን ሲጠይቀን የሽሽን የራሱ አለ። ስለዚህ በጣም የሚያሳዝን ሁኔታ እሱ አይደለም ቀጥቶ እንደዚህ ፖለቲካ ውስጥ ገብቶ ችግር ለመፍጠር ሰው እንኳ ራሱ በአግባቡ ሰላም ብሎ ማያውቅ። የሰላም ስምምነቱን ተከትሎ ግን በቤተሰብ ማህበረሰቡ ዘንድ አዲስ ተስፋ እንዳንሰራራህ ይገልጻሉ ጦርነት ምንም ጥቅም የለውም በነገራችን ላይ ለማንም አይጠቅምም አሁን ግን እኛ እና እዚህ ክልል ትግራይ ማለት ቅርብ ለቅርብ ጎረቤት ማለት ነው በምንም በቋንቋም በምንም ቅርብ ነን ለምንም ነገር ማለት ነው ስለዚህ አሁን ትልቅ ተስፋ ያደረግነው የእርቅ ሲደረግ ማለት ነው ቤቱም ውስጥ ራሱ ባለቤቱም አለች ነገ ይደወላል ነገ ወዲያ ይደወላል እያልን በተስፋ የምንጠብቀው ለምን ይህ እርቅ ከተደረገ በኋላ ምንም ምንም እዛ ጋር የሚቀመጥ እስረኛ አይኖርም ብዬ አስባለሁ በግ ሞገስ እያሱ የተባሉ ያላማጣ ከተማ ኗሪ በበኩላቸው የቅርብ ቤተሰቦቻቸውን ጨምሮ ሌሎች ሰዎች እስካሁን እየትን እንዳሉ ለማወቅ አልቻልንም ብለዋል። ብዙ ናቸው። አሁን ለምሳሌ ሳምሶም ዝናቡ የሚባል የእኛ የቅርብ ቤተሰብ አለ። እስካሁን የት እንደገባ አይታወቅም። እንትን የለም እና በጣም በርካቶች ናቸው። በየቤት በየሁሉም ቤት አንኳኩታሉ። ሴት ወንድ አይልም፣ ትልቅ ትንሽ አይልም። ወደ ተለያዩ ማሰልጠኛዎች ነው የተወሰዱ የተባሉት። የትኛው ማሰልጠኛ ላይ እንዳሉም ምንም መረጃ የለም። ብቻ ግን እንደሄዱ ከቤተሰቦቻቸው ጋር ግንኙነት እንደማያደርጉ ነው ወደ ተለያዩ ኢራቅ ወዳሉ ወደ መካከለኛ ትግራይና ወደ ምዕራቡ፣ ወደ ሰሜኑ፣ ወደዛ ወደ ሁሉም ነው ተበትነው የተባሉት። በተለያየ መንገድ ጠፍቶ የሚመጡ ወንድሞች አሉ። በጣም በርካታ ቁጥር ያለው ወጣት አሁንም እዛ እንዳለ ነው እንትን የሚደረገው። ከሕወሓት በኩል በዚህ ጉዳይ እስካሁን የተሰጠ ማስተባባያም ሆነ ማረጋገጫ የለም። አቶ ሞገስ ደቡብ አፍሪካ ውስጥ በኢትዮጵያ መንግስትና በሕወሓት መካከል ከአንድ ወር በፊት የተደረገው ስምምነት የተጠፋፉ ቤተሰቦችንም በማገናኘት ሰብአዊ ኃላፊነቱን ሊወጣ እንደሚገባ ገልጸዋል። ያው አሁን የሰላም ስምምነት ተፈጥሯል። የሰላም ስምምነቱ እነዚህንም ወጣቶችንም ወደ ቀያቸው በሰላም የመመለስ አንዱ አካል መሆን አለበት ብለን የምናስበው ደቡብ አፍሪካ ፕሪቶሪያ ውስጥ በኢትዮጵያ መንግስትና በህወሀት መካከል የተፈረመው ባለ አስራ አንድ አንቀጽ የሰላም ስምምነት በልዩ ሁኔታ ስለተለያዩ ወይም ያሉበት ስለማይታወቅ ቤተሰቦች ጉዳይ ያነሳው ነገር የለም። የሆነ እንጂ የሰላም ስምምነቱ ተግባራዊነት ከተረጋገጠ የተጠፋፉ ቤተሰቦችን የማገናኘት ሂደቱም የዚያኑ ያህል አስተማማኝ ይሆናል ይላል። የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ምክትል ቢሮ ኃላፊ ህሊና መብራቱ በሀገራችን ሰላም እንዲመጣ ወደፊት ደግሞ ህዝባችን በፍጹም ሰላም እና መረጋጋት ውስጥ እንዲኖር የሰላም ስምምነቱ አስፈላጊ ነው። ለዚህ ተግባራዊነትም የአማራ ክልል መንግስትም ይጠበቅበትን ሁሉ ለመወጣት ዝግጁ ነው። ጦርነት እንደሚታወቀው ብዙ ኢኮኖሚያዊ፣ ማህበራዊ ቀውሶችን ያስከትላል። ከዚህ ጋር ተያይዞ ከሚያደርሰው ሰብአዊ ቀውስ አንዱ ቤተሰቦች መጠፋፋት ነው። ይህ ችግር ደግሞ በዋነኝነት ለመቅረፍ በርካታ ረጂ ድርጅቶች በተለይም ደግሞ ኢትዮጵያ ቀይ መስቀል ድርጅት የሚሰራው ስራ እንዳለ ይታወቃል። ለዚህ የአማራ ክልል መንግስት ማገዝና መደገፍ የሚገባውን በሙሉ ያደርጋል፣ ይሰራል። ይህ የሚሆንበት ደግሞ ለህዝባችን ሰላም እና ደህንነት ለሁሉም የመንግስት አካል ርብር ማድረግ ስለሚገባው ነው። ይህ በሚሆንበት ጊዜ ደግሞ አጠቃላይ በስምምነቱ የተደረሰው በሀገራችን ሰላም ለማምጣት የሚያግዘውን እያንዳንዱ መስፈር ለማሟላት ለተፈጻሚነትን ደግሞ የበኩላችንን ሚና እንደምንወጣው ማሳያ ነው ብያ አምናለው። እና የሰላም ስምምነት በዋነኝነት የህብረተሰባችንን ሰላም ለመመለስ ነው። ስለዚህ ከዛ ውስጥ አንዱ የሆነው ካለው የተጠፋፉ ቤተሰቦችን ለማገናኘት የሚሰራውና ይህን መሰረት አድርጎ የሚጠበቅብን ተግባር ለመወጣት ዝግጁ መሆናችን ነው ማረጋገጥ የምፈልገው። በኢትዮጵያ ቀይ መስቀል ማህበር የሰብአዊ ዲፕሎማሲና ኮሚኒኬሽን ባለሙያ ዶክተር ሰለሞን አሊ እንዳስታወቁት ማህበሩ ኢትዮጵያ ውስጥ ባሉ ሁለት መቶ ቅርንጫፎቹ አንድ መቶ ሺህ በሚገመቱ በጎ አድራጊዎቹና አጋሮቹ ከሆኑት ዓለም አቀፍ የቀይ መስቀል ኮሚቴና ዓለም አቀፍ የቀይ መስቀልና የቀይ ጨረቃ ማህበራት ጋር በመተባበር ሰብአዊ ተግባራትን ያከናውናል ተገልጿል። ከነዚህም ተግባራት አንዱ የተለያዩ ቤተሰቦችን ማገናኘት እንደሆነ ገልጸዋል። የጦርነቱን መቀስቀስ ተከትሎ ባለፉት ሁለት ዓመታት በትግራይ የነበሩ የዩኒቨርሲቲ ተማሪዎችን ጨምሮ ከ ሰማንያ ሺ በላይ የተለያዩ የህብረተሰብ ክፍሎች ቤተሰቦቻቸው ጋር በስልክ በጽሁፍ መልእክትና በአካል እንዲገናኙ መደረጉን አስታውሰዋል። ያለፉት ሁለት ዓመታት በተፈጠረው ግጭት ምክንያት ወደ አስር ሺህ የሚሆኑ በአጠቃላይ በትግራይ ውስጥ በልዩ ልዩ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች አሉ። ከተለያዩ ሀገራችን ክፍሎች ሄደው ማለት ነው። እነሱንም በብዛት በስልክም በማጓጓዝም መልዕክት በማስተላለፍም እያገናኘንባቸው ሁኔታዎች ነበሩ። ለምሳሌ እንደ እንደ አውሮፓ አቆጣጠር በሀያ ሀያ ወደ አምስት ሺህ የሚሆኑ ሰዎችን አገናኝተናል። እንደዚሁም በሀያ ሀያ አንድ ወደ ሀምሳ አራት የሚሆኑ ቤተሰቦችን አገናኝተናል። በተለይ ባለፉት ሁለት ዓመታት በስልክና በመልእክቶች በቃል መልእክትም እነዚህ ዘዴዎችን በመጠቀም ነው። እንግዲህ በአጠቃላይ ባለፉት ሁለት ዓመታት ወደ ሰባንያ ሺህ ሰዎችን አገናኝተናል ማለት ነው። በተለይ የሰላም ስምምነቱ መፈረም የተለያዩና የተጠፋፉ ቤተሰቦችን ማገናኘትን ጨምሮ ማህበሩ ለሚያከናውናቸው ሰብአዊ ተግባራት የላቀ አስተዋጽኦ ያደርጋል ብለዋል ዶክተር ሰለሞን ወደ አጣዳፊ ስራዎች ወደ አደጋ ምላ ስራዎች ትኩረት አድርገን መሰራ ቢያንስ አንድ ሚሊዮን እስከ ሁለት ሚሊዮን ሰው ኮቪድን የማጨምሮ እስከ ሶስት አራት ሚሊዮን ሰው እርዳታ የምንሰጥበት ዓመታት ናቸው። እነዚ ያለፉ ሶስት እና አራት ዓመታት እና እነዚህ ሰባነ ሺ መቶ ሺ ቤተሰቦች ማገናኘት ማለት ከዚያ አንጻር ስታይ እሴቱ በጣም ትልቅ ነው። ነገር ግን እነዚህ ችግሮች በተጠረፉ ቁጥር፣ ሰብዓዊ ቀውሶች በቀነሱ ቁጥር አቅም ግንባታ ስራዎች ላይ ሰርተን፣ የገቢ ማስገኛ ስራዎች ላይ ሰርተን ሰላም መኖሩ ሰብአዊ ስራዎች ወደ ልማት ስራዎች እንዲዞሩ ስለሚያደርግ በጣም አጥብቀን የምንደግፈው ነው። የደቡብ አፍሪካው የሰላም ስምምነትን ተከትሎ በጦርነቱ ጉዳት ደርሶባቸዋል ወደ ተባሉ አካባቢዎች ሰብአዊ ድጋፎች እየደረሱ መሆናቸውን የኢትዮጵያ መንግስትና ዓለም አቀፍ ተቋማት እያሳወቁ ሲሆን የመብራት የውሃ፣ የባንክ፣ የጤናና ሌሎች መሰረታዊ አገልግሎቶችም እየተመለሱ መሆናቸውን ቪኦኤ በተለያዩ ጊዜያት ዘግቧል። ለአሜሪካ ድምጽ መስፍን አራጌ ነኝ። ዳሴ ዘጋቢዎቻችንን እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የዛሬ ሐሙስ ምሽት ዝግጅታችንን ነው። አድማጮች እንግዲህ ሳምንቱም በሙሉ እንደምናደርገው ሁሉ ዛሬ እዚህ ስቱዲዮ ሀብታሙ ስዩምን ለዓለም ዋንጫ ሳምንታዊ ጨዋታዎች ጋብዘናል። አሁን ወደ ሳምንታዊው ወይም ደግሞ በየዕለቱ የዓለም ዋንጫ እስከሚጠናቀቅ ወደ ያዝነው የዓለም ዋንጫ ዝግጅት ነው የምናልፈው። ተመልሰን መተናል። ሀብታሙ ስዩም እንግዲህ ዛሬ አራተኛ ቀን ሆነ የመደበኛው ፕሮግራማችን ላይ ለአለም ዋንጫ የስፖርታዊ ዘገባዎች ስትገኝ በድጋሚ እንኳን ደህና መጣ። ለሀሙስ ምሽት እንኳን ደህና ቆያችሁ ሲሆን ዛሬ ለአምስተኛ ቀን የአለም ዋንጫ ጨዋታዎች ተካሂደዋል። የእነዛን አባይት ሁኔታዎች ምን እንደሚመስሉ ለአድማጮችና ለተመልካቾች እናካፍላለን። ከዚያ በኋላ ደግሞ ሌሎች ማብራሪያዎች፣ ጥያቄዎች ካሉ ጥያቄዎች ካሉ እንመለሳለን። እንግዲህ ዛሬ አንድ ጨዋታ ይቀራል። አራት ጨዋታ ነው የሚካሄደው አይደል? አንድ ጨዋታ ይቀራል። እስቲ እስካሁን ያሉትን ጨዋታዎችም አስመልክተ እንዲሁም ደግሞ ሌሎች መረጃዎችም ካሉ ለአድማጮቻችን አካፍልና አንዳንድ ጥያቄዎች ካሉኝ ወይ አፋጥ ለስፖርት መረጃዎች ወደ ሀብታሙ ስዩም ብሰዳችሁ አመሰግናለሁ ጽዮን፣ እንዲሁም አድማጮችና ተመልካቾች፣ ዛሬ የኳታር የዓለም ዋንጫ አምስተኛ ቀን ጨዋታዎች ተከናውነዋል። ቀደም ብላችሁ እንደሰማችሁት ይሄ ቀን አፍሪካን የወከሉት ካሜሩንና ጋና መልካም ቀን አልሆነላቸውም ማለት ይቻላል። አስቀድማ ካሜሩን ከስዊዘርላንድ በአልጃኑብ ስታዲየም ተጫውተዋል። ስዊዘርላንድ ቤል ኢምቦሎ በ48ኛው ደቂቃ ባስቆጠረው ግብ አንድ ለዜሮ ካሜሮንን ረታለች። ጎሉን ያስቆጠረው በትውልድ ካሜሮናዊ የሆነው ቤል ኢምቦሎ ግን ደስታውን ከመግለጽ ተቆጥቧል። በስዊዝ ማሊያ ካሜሮን ላይ ጎል ማስቆጠሩ የፈጠረው ስሜት ሳይሆን እንዳልቀረ ይገመታል። ከዚህ ጨዋታ በመቀጠል ደቡብ ኮሪያና ዩራጋይ ተጫውተዋል፣ ባዶ ለባዶ ተለያይተዋል። በዚህ ጨዋታ እሱን ተከትለው በ974 ስታዲየም የተገናኙት ጋናና ፖርቹጋል ነበሩ። ከእረፍት በፊት ጨዋታው የተጠናቀቀው ባዶ ለባዶ ነበረ። ከእረፍት መልስ ግን ታሪክ ተቀይሯል ማለት ይቻላል። ፖርቹጋል ጋናን ሶስት ለሁለት ድል አድርጋለች። ፖርቱጋልን ለድል ያበቁት ከአለም ኮከቦች መካከል አንዱ የሆነው ክሪስቲያኖ ሮናልዶ ዣኦ ፍሌክስ እና ራፋኤል ሊዮ ናቸው ጋናውያን በበኩላቸው ይሄ የዓለም ዋንጫ ከተጀመረ ወዲህ አፍሪካዊ ቡድን ያስቆጠሯቸውን የመጀመሪያ ሁለት ጎሎች በአንድሬ አዮና ኦስማን ቡካሬ አማካኝነት አግኝተዋል ወደ ሌሎች የዓለም ዋንጫን የተመለከቱ ዜናዎችና መረጃዎች ስንሻገር ደግሞ ትናንት ጀርመንን ባልተጠበቀ ሁኔታ ሁለት ለአንድ ያሸነፈችው ጃፓን ደጋፊዎች በመልካም ምግባራቸው ዛሬ ሲወሱ እንዲሁም ደግሞ ሲነገርላቸው ውሏል። የጃፓን ደጋፊዎች ከጨዋታው መጠናቀቅ በኋላ የራሳቸውን የጽዳት ዘመቻ በማድረግ የከሊፋ ዓለም አቀፍ ስታዲየምን ሲያጸዱ የሚያሳዩ ምስሎች መዛወራቸው ተከትሎ ነው ይሄ አድናቆትና መጠራት የተከተለው። በአርያነቱ የተለያዩ አውታሮች ላይ እየተጠቀሰም ይገኛል ኛው ጉዳይ ደግሞ ሶሪያ የራሷን የዓለም ዋንጫ የማዘጋጀቷ ዜና ነው። ይሄኛው ዓለም ዋንጫ ግን ትንሽ ለየት ያለ ነው። በሀገሪቱ ውስጥ ከሚገኙ የስደተኛ ጣቢያዎች የተውጣጡ ቡድኖች ናቸው ስፖርታዊ ፉክክሩን ሲያደርጉ የታዩት። ሙሐናድ ሐሚድ የተባሉ በጎ አድራጊና አሰልጣኝ ስለ ውድድሩ እርባና ሲናገሩ በስደተኛ ጣቢያዎች ውስጥ እጅግ መጥፎ ሁኔታ ቢኖርም ልጆቻችን ስፖርት ማዘውተራቸውን ጥናትም መቀጠላቸውን ለሰዎች ለማሳየት እንሻለን ብለዋል ሮይተርስ ሲሆን የዛሬው መረጃዎች ከማጠናቀቄ በፊት የነገ ጨዋታዎችን ወይም ቀሪ ጨዋታዎችን ለአድማጮችና ለተመልካቾች እናስታውሳቸው ቀደም ብለሽ አንቺም እንደተናገርሽው ከጥቂት ደቂቃዎች በኋላ ብራዚል ከሰርቢያ ይጫወታሉ እንዲሁም በነገ ሁለት ደግሞ የአዲሱ የጨዋታ ሳምንት ጅማሬ ይሆናል ተብሎ ይጠበቃል ዌልስ ከኢራን ካታርና ሴኔጋል፣ ኔዘርላንድ ደግሞ ከኢኳዶር፣ እንዲሁም ደግሞ በስተመጨረሻ ደግሞ እንግሊዝና ዩናይትድ ስቴትስ ይጫወታሉ ተብሎ ይጠበቃል። ለአሁን ያሉ መረጃዎች እነዚህ ናቸው። አመሰግናለሁ። ሀብታም እንግዲህ ሁሉም የአፍሪካ ቡድኖች በአፍሪካውያን አሰልጣኞች መመራታቸው አዲስ ነገር የዚህ የዓለም ዋንጫ አዲስ ነገር እንደሆነ በሰኞ ዕለትም ስናነሳው ነበርና በተጨማሪ ደግሞ የአፍሪካ አፍሪካውያን ወይም የአፍሪካ ቡድኖች አሰላለፍ እስካሁን ያለው አቋማቸው ምን ይመስላል በሚል ባለሙያ ይዘህ እንደምትመጣ ቃል ገብተህ ነበር። ለአድማጮች ከብሔራዊ ቡድን አሰልጣኝ ውበቱ አባተ ጋር ቆይታ እንዳደረግ ካውቃለሁኝ ከሱ የምታካፍለን ነገር ይኖራል ካሉ የተወሰነ አድማጮቻችን በጉጉት እንዲጠብቁ እንግዲህ ከዚህ ቀደምም ቃል ገብትንላቸው ነበረ። በእግር ኳስ ውስጥ እጅግ ታዋቂ የሆኑና ባለሙያዎችን እያመጣ እንደምናነጋገር፣ በቃላችን መሰረት የኢትዮጵያ ብሔራዊ ቡድን አሰልጣኝ የሆኑትን አሰልጣኝ ውበቱ አባተን አነጋግረናል። እሳቸው በአፍሪካ ቡድኖች አሁኑ አቋም ላይ አስተያየታቸውን ሰጥተዋል። ይህም ብቻ ሳይሆን ደግሞ የኢትዮጵያ ቡድን ባለም ዋንጫ መሳተፍ ምኞትን አስመልክተው የተናገሩት ነገር አለ። እሳቸው የተናገሩትን ግን ሸራርፌ ለማቅረብ ስለማልሻ ሙሉውን በነገው ዝግጅታችን ይዘን እንመጣለን። እስከ ነገ ድረስ ሚስጢር ይሁንልኝ ማለት ነው። እሺ፣ እናመሰግናለን ሀብታሙ። የተከበራችሁ አድማጮች ወደ መደበኛው ዝግጅታችን ተመልሰናል። ቀደም ሲል እንደ አስተዋወቅ ነው ዛሬ በዩናይትድ ስቴትስ የምስጋና በዓል ወይም ታንክስ ጊቪንግ ዴይ ነው። እሱም በተመለከተ ዘገባ ይኖረናል ተመልሰን ስንመጣ ወደዛ ነው የምናልፈው ለአሁኑ በድጋሚ ሀብታሙ እናመሰግናለን ግን ስቱዲዮ መቆየትና መቀመጥ ይችላል በዓሉን አብረን ልናከብር እንችላለን እግር ኳስ መንፈስ አለቀቀኝም ከምድብ ያልወጣም በዚህ ሳምንት ለግብዣ አመሰግናለን እናመሰግናለን እንዳስተዋወቅ ነው እንዳስተዋወቅናችሁ ወደ ተከታዩ ዘገባችን ነው የምናልፈው ከመላው ዓለም በዋሽንግተን ዲሲ አካባቢ የመጡ ወይም ኑሯቸውን በዛ ያደረጉ በዩናይትድ ስቴትስ የመጀመሪያቸው የሆነውን የምስጋና ቀን በህብረት አክብረዋል። የቪኦኤ ሻሃንዝ ናፊስ ዘገባ ነው፣ ደረጀ ደስታ እንደሚከተለው ያቀርበዋል። ከመላው ዓለም የመጡ በመቶዎች የሚቆጠሩ ፍልሰተኞች አዲስ በተቀበለቻቸው ዩናይትድ ስቴትስ ውስጥ የምስጋናን ቀን ለማክበር የተሰበሰቡት በህዳር ወር መጀመሪያ ላይ ነው። አብዛኞቹ ፍልሰተኞች አመታዊም በዓል ሲያከብሩ የመጀመሪያቸው ጊዜ ነበር። አኒላ ካሪምዜ ከአፍጋን የመጣች ስደተኛ ነች። እዚህ መጥቼ ከተለያዩ በርካታ ሰዎች ጋር በመሆኔ በጣም ኩራትና ደስታ ተሰምቶኛል። እጅግ ደስተኞች ከሆኑ ብዙ ሰዎች ጋር የምስጋና ቀን በማክበሬ ደስ ብሎኛል። በአሜሪካ የምስጋና ቀን በየዓመቱ ህዳር በገባ በሚውለው አራተኛው ሐሙስ ቀን ላይ ይከበራል። እንደ አውሮፓ አቆጣጠር በ1600ዎቹ መጀመሪያ ላይ አሜሪካ ውስጥ የነበሩ የእንግሊዝ ቅኝ ገዢዎችና የአገሬው ተወላጆች አብረው በመሆን ማዕድ የሚቋደሱበት በዓል ነበር። በዚህ የተነሳ ከዚያ ወዲህ ብዙዎቹ አሜሪካውያን የተጠበሰ ተርኪና ጣፋጭ ድንች እየተመገቡ በዓሉን ከወዳጆቻቸውና ከቤተሰቦቻቸው ጋር ተሰብስበው ያከብራሉ። ለአንዳንዶቹ የአፍጋኒስታን ፍልሰተኞች ተርኪ መመገብ አዲስ ነገር ነበር። የአፍጋን ፍልሰተኛዋ ናፊዛ ካሪማዜ እንዲህ ትላለች። አይ ሪሊ እንጆይ ኢት በጣም ወድጀዋለሁ። በጣም ጥሩ ምግብ ነው። ተርኪ ስበላ ለመጀመሪያ ጊዜ ነው። አዲስ መጤዎቹን ፍልሰተኞች ከአሜሪካ ባህላዊ ልማዶች ጋር ያስተዋወቀውን ዝግጅት ያሰናዳው በዩናይትድ ስቴትስ ውስጥ ከሚገኙት የፍልሰተኞች ማስተናገጃ ድርጅት አንዱ የሆነው የኢትዮጵያ ማህበረሰብ ልማት ድርጅት ኢሲዲሲ ነበር። የኢሲዲሲ መስራችና ፕሬዚደንት የሆኑት ዶክተር ፀሐይ የተፈራ እንዲህ ይላሉ በመሰረቱ የምናጋራቸው ከታላላቅ የአሜሪካ በዓላት አንዱ ከሆነው ጋር ነው። እንዲሁም ደግሞ በአካባቢያችን ፍልሰተኞችን የሚያስተናግዱ የተለያዩ የማህበረሰብ አባላት ባህላዊ ምግቦቻቸውን እንዲለዋወጡ ለማድረግ እንሞክራለን። እንዲሁም ደግሞ ሀሳብም ይለዋወጣሉ። እርስ በርሳቸውም ወዳጅነትን መለዋወጥ ይችላሉ። ሚና ታሪን እንደ ኤሮፓ አቆጣጠር ከሐምሌ 2022 ጀምሮ በዩናይትድ ስቴትስ ውስጥ ቆይታለች። ካሳለፈችው መከራ በኋላ ዩናይትድ ስቴትስ ውስጥ መሆኗን ታመሰግናለች። በተለይም በዛሬው የምስጋና ቀን ለአፍጋኖች ለሰጡት እርዳታና ዛሬ በአፍጋኒስታን እየሆነ ካለው መከራ አንዳንድ የአፍጋኒስታን ዜጎቻችንን እንዲያወጡ ያደረጉትን ሁሉ ማመስገን እፈልጋለሁ። እንደ ኤሮፓ አቆጣጠር ነሐሴ 2021 ላይ አፍጋኒስታንን የተቆጣጠሩት ታሊባኖችን በመሸሽ በሺዎች የሚቆጠሩ አፍጋኖች ወደ ዩናይትድ ስቴትስ ተሰደዋል። ብዙዎቹ ፍልሰተኞችም ለዚያ ምስጋናችንን እናቀርባለን ብለዋል። አድማጮች ከዚሁ የምስጋና ቀን በዓል ርዕስ ሳንወጣ፣ በዛሬው ሁልጊዜም ወይም ከሰኞስ ጋር ባለው ጊዜ ውስጥ ሐሙስ ሐሙስ ባህልና ማህበረሰብ ዝግጅታችን የሚቀርብበት ነው። ለዛሬ ባህልና ማህበረሰብ ከዚህ የምስጋና በዓል ሳንወጣ የምናቀርብላቸው ዝግጅት አለ። ለዕለቱ ልዩ ዝግጅት ብለን ይዘነዋል። ከዋሽንግተን ወጣ ወዳለች ከተማ ነው የምንወስዳችሁ። ከሶስት አስርት ዓመታት በላይ በሞያ በየዓመቱ የሚከበረውን የምስጋና ቀን ሳያዛንፉ አብረው ያክብረዋል ከዋሽንግተን ዲሲ ወጣ ብላ በምትገኘው የቦልቲሞር ከተማ ነዋሪ የሆኑ በርካታ ቤተሰቦች አንድ ላይ ሆነው ዘመድና ወዳጆቻቸውን ሰብስበው ያከብራሉ። በየአመቱ ቁጥራቸው እየጨመረ ከመጣው የቤተሰብ አባሎቻቸው ጋር በመሆንም ስለሚያከብሩት ስለዚህ ቀን የአከባበራቸው አጫውተውናል። አሉላ ከበደ ነው ያነጋገራቸው አብሯቸው በስልክ ቆይታ ያደረገው ወደዛው ወይዘሮ ምክርአብ ታደሰ፣ አቶ አብይ ግርማ፣ ዶክተር ሞገስ ገብረ ማርያም ና የወይዘሮ ምክርአብ ና የአቶ አብይ ልጅ ሄራን አብይ፣ በቅድሚያ ለምስጋናው ቀን በዓል እንኳን አደረሳችሁ። ከአስተናጋጆቹ ልጀምር። ምን ያህል ጊዜ ሆነ ይሄን በዓል ስታከብሩ? እንደው ጊዜው ትዝ የሚላችሁ ከሆነ ብዙ አመት እንደሆነ ነው የተረዳሁት። እንዴት ነው ስምታከብሩት? ማንን ትጠራላችሁ? ወይዘሮ ምክርአብ ከርሶ ልጀምር። ከሰላሳ ሁለት በላይ ይሆናል። ታንክስጊቪንግ የምናከብረው ቤተሰቦች በሙሉ ቤተሰቦች የእህቴ ወንድሜ፣ የእህቴ ልጆች፣ የወንድ ወንድሜ ልጆች አንድ ላይ ሆኖ ነው የምናከብረው። ሰላሳ ሁለት ዓመት ረጅም እድሜ ነው። ምናልባት አንዳንዶቹ ልጆቻችሁም ሳይወለዱ ነው ልበል። ልክ ነው። ለእኔ ታንክስጊቪንግ በጣም ትልቅ በዓል ነው። ሁላችንም ተሰብስበን እህት ወንድም ልጅ የልጅ ልጅ ተሰብስቦ አንድ ላይ ሆነው እዚ አገር የምናመሰግንበት ጊዜ ነው። ከዛም በላይ ደግሞ ልጆቹ ተገናኝተው የራሳቸው የሆነውን ጌም ይጫወታሉ። በዛ ላይ በየአመቱ ስናያቸው ምን ያህል እድገት እንዳላቸው ስራቸው እየተቀየረ ሲሄድ ግማሹ አግብተው፣ ግማሹ ልጅ ወልቶ የሚገናኙበትን ስ ነው። በዛ ላይ የታንክስጊቪንን ቀን በጉጉት ነው ሁሉም የሚጠብቀው እና እነሱን አገው ማየት ሁሉም በጤንነት አንድ ላይ ማየት የእነሱን ጨዋታ የእነሱን ሳቅ ማየት ለእኔ ይሄ ነው ትልቁ ብሌሲንግ እና የእግዚአብሔርን የማመሰግነው መልካም እንደ በረከት ነው ማየው ትልቅ በረከት ነው ብለዋል አቶ አብይ እርሶስ እንዴት ነው የሚያስታውሱት የምስጋና ቀን በዓል አከባበራችሁን ትንሽ ቆየት ብዬ ካገባ በኋላ ነው የጀመርኩት ወደ ምስጋና የዞርኩት የገባኝም ያን ጊዜ ነው በፊት ብዙም መሯሯጥ ነው ኑሮ ከተጋባም በኋላ ባለቤቴ እንዳለችው በየአመቱ ወደ ሰላሳ ሁለት አመት ተሰባስበን ቤተሰብ እዚህ ሀገር አምቶ ነፍሳችንን አትርፎን እዚህ ላደረሰን አምላክ በጥሩ ምስጋና ለመግለጽ ነው። መቼ እንገልጻለን? ሁልጊዜ ምስጋና በአንድ አመት ውስጥ አንድ ቀን የሚደረግ ነገር አይደለም። በየቀኑ የሚደረግ ነገር ነው። እግዚአብሔር ያደረገልን ነገር ማሰብም ማስረዳትም የማይቻል ትልቅ ጸጋ ስለሰጠን እናመሰግነዋለን ሌላው የውይይታችን ተሳታፊ ዶክተር ሞገስ ገብረ ማርያም ናቸው ዶክተር ሞገስ እርሶ ተጋባዥነት እንደተረዳሁት እስኪ ይንገሩን የእርሶን አጋጣሚ እግረ መንገዱንም እለተ ምስጋና ብንለው ይሻላል የምስጋና ቀን ከሚለው የተሻለ ይመስለኛል ብለዋል አመሰግናለሁ አቶ አሉላ ይህን ቀን ፕሮፌሰር ጌታቸው ኃይሌ እለት አኮቴት በዓል አኮቴት ይሉት ነበር እለተ ምስጋና ብንለው ቅድም እንደተናገርከው ወዘው መክራብ አቶ አብይ የኔ ታናሾች ናቸው። ነገር ግን እኛ ቤተሰብ ከገቡ ጀምሮ የታናሽ ታላቅ የወጣት ታዋቂ ሁሉ ሰብሳቢ የሆነው በየአመቱ በዚህ እለተ ምስጋና ቀን ሰላሳ አመቱ እኛን ብቻ ሳይሆን መላ ቤተሰቡን ወዳጆቻቸውን፣ ወንጃቸውን ሰጥተው እግዚአብሔር እንድናመሰግን እድል ሰጥተውናል። ቅድም አቶ አብይ እንደተናገረው ሌት ቀን የማይሰኛ ማንቀላፋ ፈጣሪያችን በየሰከንዱ በየደቂቃው በየሰዓቱ ዓመት ሙሉ ላደረግልን ምስጋና እኛ በዚች ቀን ቆም ብለን ተመትገን ላደረግል ሬሳህ ለጥበቃህ ለስሎታህ ለቸርነትህ የሚል ሳቤ እጅግ እጅግ በጣም አስፈላጊና አስደማሚ ነው። ወዳጅን ዘመድን ብቻ ሳይሆን ሁሉ ሃይማኖትን ሁሉ አንድ የሚያደርግ ነው። እስላሙ ክርስቲያኑም ጴንጤም ኦርቶዶክስም ካቶሊኩም ፈጣሪ የሚያመሰግንበት ስለሆነ ለእኔ በጣም ስሜት የሚሰጥ ባሆኝ አግኝቼዋለሁ እ ዶክተር ሞገስ ይሄ አሁን ተሰባስባችሁ የምታከብሩበት ሁኔታ ከመፈጠሩ በፊት የመጀመሪያውን አጋጣሚውን ቢያስታውሱ በጣም ጥሩ እኔ ስመጣ በፈረንጆቹ አስራ ዘጠኝ መቶ ሰባ አራት ዓመተ ምህረት ነበር የዛሬ አርባ ስምንት አመት እና እኔ ባለሁበት ከተማ ባይተዋር ነበርኩኝ ብዙ ኢትዮጵያን አላውቅም ነበር ሆስፒታል በምሰራበት ጊዜ ሁሉም ዛሬ ሳንስኪቪንግ ነው እያሉ አንዳንዶቻችን ቤታቸው እየወሰዱ የሚያስተዋውቁን ሐኪሞች ነበሩ እና በዛን ጊዜ ነው ስሜቱ ትርጉሙ ጭንቅላቴ ውስጥ መቀረጥ የጀመረው። ከዛ በኋላ ኢትዮጵያውያን እየተዋወቅን እኛም በዛ ቀን መጠራራትና በዓሉ ማክበር ጀመረን። በተለይ ቅድም አቶ አብይ የተናገረው ስደዳ መያዝ በጀመርንበት ጊዜ ልዩስ ሞደል ከጀመርን በኋላ እግዚአብሔር እያመሰገድን እግዚአብሔር እያወቅን እኛም እየመሰልን ልሄድኩ ቁጥር ነሰ መስጋናው በጣም አስፈላጊና አስደማይ መሆኑ እየተሰማኝ ሄደ። ከዚህ በኋላ የወይዘሮ ምክራብ የባለቤት ታናሽ አቶ አቢ ደግሞ ተፈሪቁርት ቤት እኔ ታናሽ ነበረ በእግዚአብሔር ፈቃድ ተገናኝተው እነሱ ባልና ሚስት ከሆኑ በኋላ ደግሞ የእኛ ሰብሳቢዎች፣ የእኛ ገላኞች ሆነው ይኸው ሰላሳ ሁለት ዓመት በላይ ይህንን በዓል አብረን ለማክበር እነሱ ሁለቱ አበቁን። መልካም ወደ ወይዘሮ ምክራብ ልመለስና ወደ ሄራን ሄዳለሁ። ወይዘሮ ምክራብ ዶክተር ሞገስ እንደገለጡት የዶክተር ሞገስን ቃል እንዋስና የዕለተ ምስጋናው አስተናጋጆች እናንተ ናችሁ። አንዳንድ ቤተሰቦች በዓል ይከፋፈላሉ። የገና በዓል ሌላ ቤት ይሆናል፣ የአዲስ ዓመት በዓል ሌላ ቤት፣ እንደሱ ይሆን የምታከብሩት። እኔ የዕለተ ምስጋናውን ቀን አከብራለሁ። ዶክተር ሞገስና ሴ ደግሞ ክሪስመስ ግብዣ ያደርጋሉ፣ የአውሮፓውያን ገናን ያከብራሉ። በየ የእነሱ ከኔ የበለጠ ጊዜ ነው ሲያከብሩ የነበረው። እነሱ ቤት የምንሰበሰበው ከኔ ከማደርግበት ጊዜ እንደውም የበለጠ ይሆናል። ሳቃቸው ጀምሮ ገና ነው። እነሱ ናቸው የሚያከብሩ። በሙያዋ የጤና መኮንን ወደሆነችው ልጃቸው ሄራን አብይ ንለፍ። በአቅራቢያው በምትገኘው የቡኢ ከተማ መወለዷንና ሕፃን እያለችም ወላጆቿ አሁን ወዳሉባት ሎረል መዛወራቸውን ሁለተኛ ደረጃ ትምህርቷን እዚያው ሎረል፣ የኮሌጅ ትምህርቷን ደግሞ በሜሪላንድ ዩኒቨርሲቲ መከታተሏን የነገረችኝ ሄራን በዚህ ሁሉ ጊዜ ውስጥ ያልተለወጠውና እንዲለወጥም የማትፈቅደው ነገር ቢኖር የምስጋናውን ቀን በዓል የት፣ ከማንና እንዴት እንደምታከብር መሆኑን ትናገራለች። የምኖረው በቦልቲሞር ከተማ ነው። ነገር ግን ዕለተ ምስጋናን ከቤተሰቦቼ ጋር ማክበር አንድም ቀን አምልጦኝ አያውቅም። እርግጥ ነው የምኖረው ከቤተሰብ ጋር አይደለም። ሆኖም በዚህ ቀን ግን ከእነሱ ጋር አልለይም። ሌላው ቀርቶ በኮቪድ-19 ሳቢያ ሰዎች በተራራቁበት በ2020 እንኳን ምድር ቤት ውስጥ ሁላችንም ተራርቀን በመቀመጥ አክብረናል። በዚህ ዕለት አብሮ መሆንን በጣም የምንወደውና ልናጣው የማንሻው ነገር ነው። እኔ እንደማስበው ይህንን ዕለት ልዩ የሚያደርገው ቤተሰብ ነው። እናም ራሴን እንደ እድለኛ ነው የምቆጥረው። እናቴ በየዓመቱ በዚህ ቀን ሁላችንንም አሰባስባ ስለምታስተናግድና የአጎቶቼንና የአክስቶቼ ልጆች በሙሉ ዘመዶቼን በሙሉ የማገኝበት ቀን በመሆኑ በጣም ደስተኛ ነኝ። ምክንያቱም ሁላችንም በጣም ስራ ስለሚበዛብን ሁልጊዜም በምስጋና ቀን እንደምንገናኝ ስለምናውቅና በእውነቱም ተገናኝተን በሕይወታችን ውስጥ ያለውን ነገር ለመጫወትና እርስ በርስም አንዳችን ሌላችንን በመፈለግ ጊዜ የምናገኝበት በመሆኑ ነው። እናም ጸሎት የሥነ ሥርዓቱ ዋናውና ትልቁ አካል ነው። ከመመገባችን አስቀድሞ አምላካችንን እናመሰግናለን ስለተሰጠን ሁሉ እና አንዳችን ለሌላችን እንድንሆን ስላደረገንም እግዚአብሔርን እናስባለን፣ እናመሰግነዋለን። አድማጮች፣ ከአራቱ እንግዶቻችን ጋር የነበረን ቆይታ ዘለግ ያለ ነው። ረዘም ያለውን ሙሉ ቅንብር በድረ ገጻችንና በማኅበራዊ ገጾቻችን ላይ እናኖራለን። ለአሁኑ ግን እንግዶች፣ አመሰግናለሁ። በዓሉን ለምታከብሩ ሁሉም መልካም የምስጋና ቀን። አድማጮች፣ የዛሬውን የምስጋና ቀን በዓል አከባበር በተመለከተ በተለይ ትውልድ ኢትዮጵያ እና ኢትዮጵያውያን እዚህ ኑሯቸውን ዋሽንግተን ዲሲ ካደረጉ በኋላ በዓሉን እንዴት እንደሚያከብሩት በዛሬው በሐሙስ በየጊዜው በየሳምንቱ ሐሙስ ሐሙስ በሚተላለፈው ባህልና ማህበረሰብ ዝግጅታችን ላይ ነበር ያስደመጥናችሁ። በሚቀጥለው ሳምንት በባህልና ማህበረሰብ ዝግጅታችን የጋሞና እንዲሁም ደግሞ በጎንደር አካባቢ የሚገኙ አባቶች የግጭት አፈታትን እንዴት ትልልቅ ሰዎች እንዴት የግጭት አፈታትን እንዴት አድርገው ግጭት በሚፈጠርበት ጊዜ ሊጠቀሙበት ይገባል በሚል ባለሙያ ያካተተ ዘገባ ተሰናድቷል። ሳምንት እናስደምጣችኋለን። በነገራችን ላይ አድማጮች፣ አንድ ዜና አለን። በኢትዮጵያ መንግስትና በትግራይ ተዋጊዎች መካከል የሰላም ስምምነት እንዲደረግ ወይም ሰላም ላይ እንዲደርሱ ለማስቻል በአፍሪካ ሕብረት የተሾሙት አደራዳሪ ኦሊሴጉን ኦባሳንጆ በዛሬው ዕለት በትግራይ ክልል መቀሌ እንደገቡ የትግራይ ቴሌቪዥን በማህበራዊ ገጹ አጋርቷል። ኦባሳንጆ አሉላ አባነጋ አውሮፕላን ማረፊያም ሲደርሱ የክልሉ ፕሬዚዳንት ዶክተር ደብረ ጽዮን ገብረ ሚካኤል እንደተቀበሏቸውም ከፎቶ ጭምር ጋር ተጋርቷል። ይህ እንግዲህ ከሰላም ስምምነቱ በኋላ የመጀመሪያው ጉዟቸው ነው። ይህንን በተመለከተ ዘርዘር ያለ ዘገባ መቀሌ ከሚገኘው ዘጋቢያችን እንደደረሰን በነገው ምሽት ከደረሰልን ይዘን እንመለሳለን። አድማጮች፣ አሁን ከምሽቱ ሶስት ሰዓት ከሀምሳ አራት ይላል የስቱዲዮ ሰዓታችን። የዝግጅቶቻችንን አጠናቀናል። በእርግጥ ሳይንስና የተፈጥሮ ሕይወት ሳምንታዊ የሀሙስ ምሽት ዝግጅታችን ዛሬ በሰዓት እጥረት ምክንያት ሳናስተናግድ ቀርተናል። አሁን ግን ዕለቱ እንዳለው የምስጋና ቀን ነውና ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። አሜሪካውያን በየዓመቱ በህዳር ወር አራተኛው ሐሙስ ላይ ታንክስ ጊቪንግ ዴይ ወይም የምስጋና ቀንን ያከብራሉ። ወደ አዲሱ ዓለም የፈለሱት ቀደምቱ ሰፋሪዎች የበዓሉ አከባበራቸው በልጅነት አውሮፓ ውስጥ ከሚያውቁት የመኸር ጊዜ ክብረ በዓል ብዙም አይለይም ነበር በማለት የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። ከአውሮፓ ወደ አሜሪካ የፈለሱት ቀደምቱ ሰፋሪዎች ክረምቱ እየጠነከረ ሳለ ስለነበር ለገጠማቸው አስቸጋሪ ሁኔታ ዝግጁ አልነበሩም። እናም አሜሪካ ምድር ከደረሱት መካከል ወደ ግማሽ የሚሆኑት በዚያው በመጀመሪያው ዓመት ነበር ያለቁት። ታዲያ በተትረፈረፈ ድግስ ያከበሩት የመጀመሪያቸው የምስጋና ቀን ክፉ ጊዜ አሳልፈው የደረሱበት በመሆኑ ለእነርሱ እጅግ ልዩ ትርጉም ነበረው፣ በማለት ርዕሰ አንቀጹ ይቀጥላል። ዛሬ ዛሬ ደግሞ ብዙዎች አሜሪካውያን በዓሉን የሚያከብሩት ታሪኩ በከፊል እውነት ያልሆነ ተረት የማያጣውም ቢሆን በዛሬዋ ማሳቹሴትስ እንደ አውሮፓውያን አቆጣጠር በ1621 ከመስከረም 21 እስከ ኅዳር 11 ከነበሩት ቀናት አንዱ ላይ በተከበረበት መንገድ መሆኑን በመግለጽ ይቀጥላል ርዕሰ አንቀጹ። እንደሚባለው 53 እንግሊዛውያን ወንዶች ሴቶችና ልጆች በአዲሲቱ ሀገራቸው ስለሰበሰቡት የመጀመሪያው መኸር ለማመስገን ወደ ዘጠና ከሚሆኑ ነባር አሜሪካውያን ጋር አብረው ማዕድ በመቋደስ የምስጋና ቀንን አከበሩ። ስለ እውነትም ብዙ ሆኖላቸዋልና ማመስገን ነበረባቸው። ከዚያ በቀደመው ዓመት ማለትም በ1620 ህዳር ወር አጋማሽ ላይ ሜይፍላወር በተባለችው መርከብ ከ30 መርከበኞች ጋር ሆነው ከሃይማኖታቸው በተያያዘ ምክንያት ተጉዘው ሰሜን አሜሪካ ለመድረስ ከበቁት 102ቱ ሰፋሪዎች መካከል ነበሩና፣ ሃይማኖታችንን ራሳችን በፈቀድነው መንገድ እናመልካለን ብለው የተሰደዱት እኒህ ፒውሪታንስ የሚባሉት ፈላሾች ለመጀመሪያ ጊዜ ካከበሩት የምስጋና ቀናቸው በፊት ግማሽ በግማሽ በረሃብ በበሽታ አሊያም በከባድ የአየር ሁኔታ የተነሳ አልቀው ነበር። የተረፉቱ ደግሞ እድለኞች ሆኑና ጎረቤቶቻቸው ነባሮቹ ዋምፓኖጎዎች ራሩላቸው። ምግብ እየሰጡ ተፈጥሮ የቸረቻቸውን የአካባቢያቸውን ሀብት እንዴት ጥቅም ላይ እንደሚያውሉ እያስተማሩ አቆዩአቸው። እንደ እውነቱ ከሆነ የመጀመሪያው የምስጋና ቀን በዓል መጤዎቹ ሰፋሪዎች እዚህ ላደረስከን ብለው ምስጋና ያቀረቡበት ነበር። እርስ አንቀጹ ይቀጥላል። ከ400 ዓመታት በፊት ሃይማኖታዊ ፍልሰተኞቹ በዋምፓኖጎዎች ርህራሄና ድጋፍ ስላገኙት የተዋጣ ምህር ምስጋና እንዳቀረቡት ሁሉ ዛሬኛም ካሳለፍነው ከባድ ዓመት እንድንወጣ የረዱንን እናመሰግናለን ሲሉ ፕሬዚደንት ጆ ባይደን የተናገሩትን እርስ አንቀጹ ይጠቅሰዋል። የምስጋና ቀን ከእግዚአብሔር ከዝች ሀገር እና አንዳችን ከሌላችን በተለይ በዚህ አስቸጋሪ ጊዜ ስላገኘ ነው የበዛ በረከት የምናስብበት ጊዜ ይሰጠናል ሲሉ ፕሬዚደንቱ የተናገሩትን ጠቅሶ እርሳ አንቀጹ ጽሁፉን ደምድመዋል። ቀደም ሲል የሰማችሁት እርሳ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። እኛም የምሽቱን ዝግጅታችንን እዚህ ላይ አጠናቀናል። በነገራችን ላይ አድማጮች ዝግጅቶቻችንን አዳምጣችሁ አስተያየታችሁን ወደ እኛ ማድረስ ስትፈልጉ የታገኙናላችሁ።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኖሩልን።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 በነገራችን ላይ አድማጮች የዋትስፕ ስልካችንን ለመልእክት በጽሁፍና በድምጽ መላኪያ ብቻ እንድትጠቀሙ እንጠይቃችኋለን። ለምሽቱ ሳስተናግዳችሁ ያመሸውት ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን ሲያቀናብርልን ቆይቷል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። በነገው የአርብ ምሽት ተመልሰን እንገናኛለን። እስከዚያው ሰላም በደህና Gidi <laughs disappointment>